ስፖርት። ጤና ይስጥልኝ አድማጮች። የኬንያና የሱዳን አትሌቶች የተሳተፉበት አርባ ሁለተኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ሻምፒዮና በትናንትና ሁለት አዲስ አበባ ውስጥ ተከናውኗል። የዩጋንዳቻቸውን ለአፍሪቃ ዋንጫ ማጣሪያ የሚገጥሙት ሉሲዎቹ ከጅቡቲ ጋር የወዳጅነት ግጥሚያ ሊያደርጉ ነው። ቃለ መጠይቅ ይኖረናል። የእንግሊዝ ፕሪሚየር ሊግና የጀርመን ቡንደስሊጋ ውጤቶችንም አጠር አድርገን እናቅርባለን። አብራችሁን ቆዩም። በቅድሚያም አትሌቲክስ አራት ሚሊዮን ብር በጀት የተመደበለት አርባ ሁለተኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ሻምፒዮና ትናንት አዲስ አበባ ውስጥ ተከናውኗል። በወንድና በሴት የስድስት የስምንትና የአስር ኪሎ ሜትር የሩጫ ውድድሮች እንዲሁም የድብልቅ ሪሌ ፉክክር መከናወኑም ተጠቅሷል። በውድድሩ ከክልሎች፣ የከተማ አስተዳደሮች ቡድኖችና የአትሌቲክስ ማሰልጠኛ ማዕከላት በተጨማሪ ከኬንያና ከሱዳን ሁለት ሁለት አትሌቶች ተሳታፊ እንደነበሩም ተዘግቧል። በውድድሩ አሸናፊ ለሆኑ አትሌቶች በአጠቃላይ የ865 ሺህ ብር የማበረታቻ ሽልማት መስጠቱንም አትሌቲክስ ፌዴሬሽን ዘግቧል። ደረጃቸውን የጠበቁ የመወዳደሪያ ስፍራዎች በበቂ በሌሉበት ሁኔታ መሰል ውድድሮች ጠቀሜታቸው ላቅ ያለ ነው። በኢትዮጵያ በዋናነት የመሮጫ ቦታዎች እጥረት ብርቱ ፈተና መሆኑ በተደጋጋሚ ይነገራል። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ትናንት በአርሰናል አምስት ለአንድ ጉዱኗል። ለማንቸስተር ሲቲ የማጽናኟን ብቸኛ ግብ ኤርሊንግ ሆላንድ አስቆጥሯል። ጨዋታው በተጀመረ ሁለተኛ ደቂቃ ላይ በማርቲን ኦዴጋርድ ማግባት የጀመረው አርሰናል መደበኛው ዘጠና ደቂቃ ተጠናቆ በጭማሪው ሶስተኛ ደቂቃ ጭምር ተከታታይ ግቦችን ሲያስቆጥር ነበር። ቶማስ ፓርቴ፣ ማይለስ ሌዊስ እና ካይ ሃቫርትስ እንዲሁም ኤታን ኖዋኔሪ አምስቱን ግቦች በተከታታይ በማስቆጠር ማንቸስተር ሲቲን ኩም አድርጓል። አርሰናል በደረጃ ሰንጠረዥም 50 ነጥብ ሰብስቦ ሁለተኛ መሆን ችሏል። ቅዳሜ ዕለት በመስን በሜዳው ሁለት ለዜሮ አሸንፎ የተመለሰው መሪው ሊቨርፑል አንድ ተስተካካይ ጨዋታ እየቀረውም አርሰናልን በስድስት ነጥብ ይበልጣል፣ 56 ነጥብ አለው። ብራይተንን የግብ ጎተራ አድርጎ ሰባት ለዜሮ ያበራየው ኖቲንጋም ፎረስት በ47 ነጥቡ ሶስተኛ ነው። ማንቸስተር ሲቲ 41 ነጥቡ ላይ ተወስኖ አራተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ በሜዳው ኦል ትራፎርድ ክሪስታል ፓላስን ትናንት አስተናግዱም የሁለት ለዜሮ ሽንፈት ገጥሞታል። በ29 ነጥብ 13ተኛ ደረጃ ላይ ይዋዥቃል። ላይስተር ሲቲ፣ ኤፕስዊች ታውንና ሳውሳምፕተን ከ18ኛ እስከ 20ኛ ወራጅ ቀጠና ውስጥ ይገኛሉ። ቡንደስሊጋም በጀርመን ቡንደስሊጋ መሪው ባየር ሚንሽን ፖልሽታይን ኬልን አራት ለሶስት አሸንፎ ነጥቡን ሀምሳ አንድ በማድረስ በመሪነት እየገሰገሰ ነው። ባየር ሌቨርኩሰን በ45 ይከተላል። ትናንት አንድ ተጫዋቹ በቀይ ካርድ ከሜዳ ቢሰናበትበትም ሆፍንሃይምን ሶስት ለአንድ ድል አድርጓል። ከቮልስቡርግ ጋር ትናንት አንድ እኩል የተለያየው አይንትራክት ፍራንክፉርት በቡንደስሊጋ የደረጃ ሰንጠረዡ ሶስተኛ ላይ ይገኛል። 38 ነጥብ አለው። ላይፕዚሽ በ33 ነጥብ አራተኛ ነው። ቅዳሜ ዕለት ከ ኡንየን በርሊን ጋር ያለምንም ግብ ተለያይቷል። ሃይድን ሃይም፣ ሆልሽታይን ኬል እንዲሁም ቦሁም ከ16ኛ እስከ 18ኛ ወራጅ ቀጠና ውስጥ ተደርድሯል። የኢትዮጵያ ሴቶች ብሔራዊ የእግር ኳስ ቡድን ወይም ሉሲዎቹ በቀጣይ ሳምንታት ውስጥ ከጎረቤት ጅቡቲ ጋር የወዳጅነት ከዩጋንዳ ብሔራዊ ቡድን ጋር ደግሞ ለአፍሪቃ ዋንጫ ማጣሪያ ይጋጠማሉ። በአፍሪቃ ሀገራት የሴቶች እግር ኳስ ዋንጫ የመጀመሪያ የማጣሪያ ጨዋታ ከመከናወን በፊት የፊታችን ረቡዕ ሳምንት ነው ሉሲዎቹ ከጂቡቲ ጋር አዲስ አበባ አበበ ቢቂላ ስታዲየም የወዳጅነት ግጥሚያ የሚያከናውኑት። የመልሱ ጨዋታም የወዳጅነቱ ማለት ነው የካቲት 9 ቀን እዛው አበበ ቢቂላ ስታዲየም ውስጥ ይከናወናል። የጂቡቲ ቡድን በዓለም አቀፍ መድረክ ከዚህ ቀደም ባደረጋቸው ግጥሚያዎች ያለፉትን ስድስት ግጥሚያዎች ብቻ ብንመለከት እንኳን በሁሉም አንዲትም ግብ ሳያስቆጥር በሰፋ ግብ ነበር የተሸነፈው። በሩዋንዳ 2 ለ0፣ በብሩንዲ 3 ለ0፣ በዩጋንዳ ስድስት ለዜሮ እንዲሁም በቶጎ የስድስት ለዜሮ እና ሰባት ለዜሮ በደርሶ መልስ የአስራ ሶስት ለዜሮ ግብ መሸነፉ ይታወሳል። የጅቡቲ ቡድን ከሉሲዎቹ ጋር ካደረጋቸው ግጥሚያዎች ከአምስት አመት በፊት ለአፍሪካ ዋንጫ ማጣሪያ ስምንት ለዜሮ በደርሶ መልስ አስር ለዜሮ ያሸነፉበት ከፍተኛ ነው። በአንጻሩ የአፍሪካ ዋንጫ ማጣሪያ ተጋጣሚው የዩጋንዳ ቡድን ከሉሲዎቹ ጋር ተገዳዳሪ መሆኑ ይታወቃል። ለአዲሱ የሉሲዎች አሰልጣኝ ዮሴፍ ገብረወልድ ከጅቡቲ ጋር የተዘጋጀው የወዳጅነት ግጥሚያ ምን የሚፈይደው ነገር ይኖራል? የስፖርት ጋዜጠኛ ኦምና ታደለ። አዎ ከጅቡቲ ጋር የሚደረገው የአቋም መለኪያ ጨዋታ ብሔራዊ ቡድኑ ከዩጋንዳ ጋር ጨዋታ ከማድረጉ በፊት ቢያንስ ያሉትን ጠንካራ ጎኖች እና ደካማ ጎኖች በተወሰነ መልኩ ሊገመግምበት የሚችል ጨዋታ ሆኖ ነው ፌዴሬሽኑ ያገኘው። ስለዚህ አሰልጣኝ ዮሴፍ ገብረ ወልድ ከየአንድ አመት ውል ተሰጥቷቸው ከተሾሙ በኋላ ቢያንስ ቡድኑ ምን ያህል የትኛው ደረጃ ላይ እንደሚገኝ ለመረዳት፣ ለማየት፣ ለማቀናጀት የመጀመሪያ የሆነ ጨዋታቸውን የሚያደርጉበት መድረክ ሆኖ ነው የተገኘው። ብሔራዊ ቡድኑ ለአንድ አመት ያህል ጨዋታ አላደረገም። ለመጨረሻ ጊዜ በኦሎምፒክ ማጣሪያ ከናይጄሪያ ጋር ከተጫወተ በኋላ ከአንድ አመት በላይ ለሆነ ጊዜ ምንም አይነት ጨዋታዎችን ሳያደርግ በመቆየቱ አሁን ያለበት ደረጃ ምን እንደሆነ ለመረዳት ስለሚያስቸግር ያንን ለማየት የሚጠቀምበት ጨዋታ ይሆናል ተብሎ ነው ከፍተኛ እምነት የተጣለበት የጅቡቲ ገት ጨዋታ ቀደም ሲል እንደገለጽኩት ከሆነ የጅቡቲ ብሔራዊ ቡድን በብዙዎቹ የአፍሪካ ቡድኖች በዜሮ ነው የተሸነፈው፣ በሰፋ የግብ ልዩነት። የምዕራብ አፍሪካ ሀገራት ቡድኖችን ማግኘት ባይቻል እንኳን እንደ ታንዛኒያ ካሉ ሌሎች የተሻሉ ቡድኖች ጋር መጋጠም አይሻልም ነበር? የቡድኑን አቋም ለማወቅ ከሌሎች ቡድኖች ጋር የቡድኑን ጠንካራ አቋም ለማወቅ እውነት ለመናገር የተሻለ ተጋጣሚ ቢገኝ የተሻለ ይሆናል የሚል እምነት አለኝ። በእርግጥ ዩጋንዳ በቅርብ ዓመታት በአፍሪካም እንዲሁም በሴካፋ ዞን ከፍተኛ እንቅስቃሴ ከሚያደርጉ የተሻለ እንቅስቃሴ ከሚያደርጉ ሀገራት ተርታ ነች። ቡድኖቿም በዚህ በአፍሪካ ሴቶች ቻምፒየንስ ሊግ ለመሳተፍ ጥረት የሚያደርጉ ጠንካራ የሆነ ብሔራዊ ቡድን ማቀናጀት ይችላለች። ተጫዋቾቿ በአውሮፓ ይጫወታሉ እና ለኢትዮጵያ ጠንካራ ተጋጣሚ እንደምትሆን ምንም ጥርጥር የለውም። ስለዚህ ጠንካራ ተጋጣሚ ከመቅጠም በፊት በዛው ደረጃ ላይ ያለ ብሔራዊ ቡድን መቅጠም የተሻለ ነበር የሚሆነው። በእርግጥ ከጅቡቲ ጋር የሚደረገው ጨዋታ ላይ አንዳንድ የቡድኑን ድክመቶች እና ጥንካሬዎች ላንመለከት እንችላለን። ስለዚህ እንደተተካሽ ጠንካራ ተጋጣሚ ቢገኝ ኖሮ እጅግ የተሻለ ነበር የሚሆነ ጥሩ ሉሲዎች ከዩጋንዳ ጋር የሚያደርጓቸው የደርሶ መልስ የአፍሪካ ዋንጫ ማጣሪያ የመጀመሪያ ዙር ጨዋታዎች የካቲት 14 14 እና 9 ነው ቀጠሮ የተያዘላቸው። ዩጋንዳ በአንጻሩ አንተም እንደጠቀስከው በአፍሪካ የሴቶች እግር ኳስ ታሪክ ጠንካራ የሚባል ቡድን ነው። በእርግጥ ሁለቱ ቡድኖች ለአፍሪካ ዋንጫ ከዚህ ቀደም ባደረጓቸው ስድስት ግጥሚያዎች ኢትዮጵያ ዩጋንዳን ሶስት ጊዜ አሸንፋ አንድ ጊዜ አቻ ወጥታለች፣ ዩጋንዳ ኢትዮጵያን ሁለት ጊዜ አሸንፋ አንድ ጊዜ አቻ ተለያይታለች። የዩጋንዳ ቡድን የቅርብ ጊዜ እንቅስቃሴው ጠንከር ያለ ከመሆኑ አንጻር አሰልጣኙ ምን ጥንቃቄ ሊያደርጉ ይገባል ትላል ያው አሰልጣኙ ጥሩ ጎን ሆኖ ያገኘውት የኢትዮጵያ ሴቶች ፕሪሚየር ሊግ የተካሄደ እንደመሆኑ አሁን ጊዜያዊ የመጀመሪያ ቡድን ስብስባቸውን አሳውቀዋል። አብዛኞቹ በዚሁ ሊግ ላይ ያሉ ስለሆነ አክቲቭሊ እየተጫወቱ ያሉ እና ውድድር ላይ ያሉ በመሆናቸው ቡድኑን ለማቀናጀት ላይቸገሩ ይችላሉ የሚል ግምት አለኝ። በዛው ላይ ደግሞ ሶስት የሚሆኑ ተጫዋቾች ከሀገር ውጭ እየተጫወቱ ነው የሚገኙት። አርያት ኦዶንግ እና አረጋሽ ካልሳ በታንዛኒያዊ ያንግ አፍሪካንስ ነው የሚጫወቱ። በዛ በራ ያለፉትን ጥቂት የውድድር ዘመናት በአሜሪካ ነው የምትጫወተው። ዲሲ ፓወር ለሚባል ክለብ ነው እየተጫወተች የምትገኘው። ስለዚህ እነዚህ ሶስት ተጫዋቾች ያላቸው ልምድም ይጠቅማል ብዬ ገምታለሁ። አሰልጣኙም በዛው ልክ ያለፈው ክረምት ላይ የኢትዮጵያ ንግድ ባንክ ሴቶች የአፍሪካ ቻምፒንስ ሊግ ላይ መሳተፍ ችሏል እና በዛም ውድድር ላይ የነበሩ ተጫዋቾች በዚሁ የቡድን ስብስብ ውስጥ ተካተዋል። ስለዚህ የተወሰነ የኢንተርናሽናል የዓለም አቀፍ ጨዋታ ልምድን ይዘው ስለሚመጡ ጠንካራ ተፎካካሪ እና ዩጋንዳን ለማሸነፍ ሌላ መሰረት ይሆናል የሚል ግምት አለኝ። አሰልጣኝ ለኢትዮጵያ ሴቶች እግር ኳስ አዲስ አለመሆኑ እና ሊጉን በሚገባ ጠንቅቆ የሚያውቅ ባለሙያ መሆኑም ይበልጥ የሚረዳው ይመስለኛል። ነገር ግን የኢንተርናሽናል ጨዋታ እንደመሆኑ መጠን በተወሰነ መልኩ አንዳንድ ገዛዎችን ከፌዴሬሽኑም አብረውት ካሉት ባልደረቦችም ይሻል የሚል ግምት አለኝ። ብሄረ ድሙ እንዲዘጋጅ እና አሰልጣኝ በሚፈልገው መልኩ ብሄረ ድሙን ለማዘጋጀት እንዲችል ዩናይትድ ስቴትስ የሴቶች ብሔራዊ የእግር ኳስ ቡድን ውስጥ በመግባት የመጀመሪያዋ ትውልደ ኢትዮጵያዊት መሆን የቻለችው ናኦሚ ግርማ ክብር ወሰን ሰበረች። አባቷ ማለዳ ሶከር በሚል ሳኖዜ ውስጥ ባቋቋሙት ቡድንም ናኦሚ የኳስ ሕይወቷን ሀብላ በመጀመር በአሁኑ ወቅት በዓለም አቀፍ ደረጃ ተመራጭ መሆን ችላለች። ናኦሚ በሴቶች የእግር ኳስ ታሪክ ከዚህ ቀደም የነበረውን የዝውውር ክፍያ ክብር ወሰን መስበርም ችላለች። በ ሚሊዮን ዶላር ከዩናይትድ ስቴትስ ሳንዲያጎ ቡድን ወደ እንግሊዙ ቸልሲ ቡድን የተዘዋወረችው ናኦሚ የዓለማችን ምርጥ ተከላካይ መሆኗም ተዘግቧል። ከዚህ ቀደም ከፍተኛው የዝውውር ክፍያ 866000 ዶላር ነበር። ክፍያውም በቤይ ኤፍሲ ቡድን ለማድሪድ የተፈጸመው የዛምቢያዋ አጥቂ ራቼል ኩንዳናንጂን ባለፈው ዓመት ለማስመጣት ነበር። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሽነኝ አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።